የመናኝ ጉዞ ምዕራፍ አስር ከመጀመሪያው ክፍል የቀጠለ። በነጋም ጊዜ ተስፋ ቆራጭ ወደ እስረኞቹ ሄደ። ምስቱ እንደ መከረችው ወደ አጥር ግቢ ወሰዳቸው። ከዚያም የሚያሳዝንን የተበታተነ የሰውን አጥንት አሳያቸው። እነዚህ እነዚህ እንደ እናንተ መናንያን ነበሩ እንደናንተም በመሬቴ አለፉ። ስለዚህ እንደ ፈቃዴ በጣጠስኳቸው። እንዲሁም ከአስር ቀን ወዲህ በእናንተ ላይ አደርጋለሁ። አሁንም ወደ ግዞታችሁ ተመልሱ ብሎ እየመታቸው ወደ ነበሩበት መለሳቸው። ቅዳሜውንም ቀኑን ሙሉ እንደፊተኛው በስቃይ ዋሉ። እንደገና ከመሸ በኋላ ወይዘሮ ግደለሽና ባሏ ግዙፍ ሊተኙ በተጋደሙ ጊዜ ስለ እስረኞቹ ጨዋታ ጀመሩ። እርሱም በመምታቱ ወይም በመምከሩ ሊያጠፋቸው አለመቻሉን ገለጸላት። እርሷም መቶ የሚያወጣቸው እንዳለ ተስፋ እንደሚያደርጉ ወይም ከፍተው የሚያመልጡበት አንዳች መክፈቻ እንዳላቸው እፈራለሁ ብላ መለሰች። እርሱም ፍቅሬ ሆይ ይሆናል፣ እንግዲያውስ ነገ ይፈትሸዋለሁ አለ። ቅዳሜ በመንፈቀ ሌሊት እስረኞቹ ልጸልዩ ጀመሩ፣ እስኪጠባም ድረስ እንዲሁ አደረጉ። ጥቂት ወገግ ሳይል ክርስቲያን አረፍ ብሎ ተነሳ። ተነሳና የሚከተለውን ብርቱ ንግግር ተናገረ። ባርነት ለመሄድ ስችል ከዚህ ከገማው ግዞት ውስጥ በመኖሬ ምንኛ ሞኝ ነኝ። አንድ ተስፋ ሰጪ የተባለ መክፈቻ በብብቴ አለኝ። በጥርጣሬ ግንብ ያለውን ቁልፍ ሁሉ ሊከፍት እንደሚችል ይመስለኛል። የዚያን ጊዜም ባለ ተስፋ ደስ የሚያሰኝ የምስራች ነው። ከብብቴ አውጣና እስቲ ሞክር አለው። ከዚያ በኋላ ክርስቲያን ከብብቱ አወጣና ግዞቱን ለመክፈት ሞከረ። መክፈቻውንም በቁልፉ ውስጥ እንዳዞረ መዝጊያው ተከፈተ። ክርስቲያንና ባለተስፋም ወጡ። ከዚያ በኋላ ከክፍላቸው ውጪ ወደሚገኘው መዝጊያ ደረሱ። እርሱንም ደግሞ በመክፈቻው ከፈተው። በኋላም በብረት ወደ ተሰራ ወደ ዋናው በር መጡ። እርሱን የግድ መክፈት ያስፈልጋቸዋል። ቁልፉም ምንም ጽኑ ቢሆን በመክፈቻው ተከፈተ። ከዚህ በኋላ ለማምለጥ ብለው በሩን ሲገፉት ተከፋቹ ስጥስ ስጥጥ ብሎ ጮኸ። ተስፋ ቆራጭም ድምፁን ሰምቶ እስረኞቹን ለመከታተል ቶሎ ተነሳ። የዛን ጊዜም ሮጦ ሊይዛቸው እስከማይችለው ድረስ ድንገተኛ ህመም ተነሳበትና አደከመው። ወደ ንጉሡም ጎዳና እስኪደርሱ ድረስ ገሰገሱ። ግዛቱ የተስፋ ቆራጭ አልነበረምና ሊይዛቸው አልቻለም። አሁንም እርካኒቱን እርከኒቱን ባለፉ ጊዜ ከእነርሱ በኋላ የሚመጡት መንገደኞች በተስፋ ቆራጭ እጅ እንዳይወድቁ ለመከላከል ምን እንደሚያደርጉ እርስ በርሳቸው ተማከሩ። በመጨረሻም ጽሑፍ የተቀረጸበት አምድ ለማቆም ተስማሙ። ጽሕፈቱም እንዲህ ይል ነበር በዚህ እርከን በኩል የሚሄድ መንገድ ወደ ጥርጣሬ ግንብ ያደርሳል የሰማይቱን አገር ንጉሥ የሚንቅ ቅዱሳን መንገደኞችን ልገድል የሚሻ ተስፋ ቆራጭ የተባለ ግዙፍ ይኖርበታል። ብዙዎችም ከባስተኋላው የመጡ ይህንን ጽህፈት አነበቡት፣ በማንበባቸውም ካደጋ አመለጡ። ይህም ከሆነ በኋላ ክርስቲያንና ባለተስፋ የሚከተለውን ዘመሩ። እኛ ከመንገዱ ወጣና መራራውንም የዚያን ጊዜ ቀመስንና፣ ምንኛ ቀልል ነው ነፍስ ልትጠፋ፣ በተከለከለ መንገድ ስትጋፋ። በሄድንበት የሚከተሉን ሁሉ አጥብቀው ይጠንቀቁ በሙሉ፣ በዚያ ኃይለኛ እጅ እንዳይወድቁ፣ በጨለማው በጥርጣሬ ግንብ እንዳይጠልቁ። ከዚያም በኋላ ወደሚያምሩ ተራሮች እስኪደርሱ መንገዳቸውን ቀጠሉ። እነዚህም ተራራዎች በፊት የተነገረው የጽዮን ተራራ ጌታ ግዛቱ ናቸው። አትክልቱንና ፍሬውን የወይኑንም አትክልት የውሃውንም ምንጮች ለማየት ወደ እነዚህ ተራራዎች ወጡ። ከዚያም እንደ ወደዱ ከወይኑ በሉ፣ ከውሃውም ጠጡ፣ ከፈሳሹም ታጠቡ። ተራራዎቹም ላይም በጎዳናው አጠገብ የበጎቻቸውን መንጋዎች የሚያሰማሩ እረኞች ነበሩ። መናንያኑ ወደ እነሱ ሄደው የደከመ መንገደኛ ሲነጋገር በምርኩዙ ላይ እንደሚደገፍ እንዲሁ ምርኩዛቸውን ተመርኩዘው እነዚህ ያማሩ ተራራዎች፣ እነዚህ የምታሰማራቸው በጎች የነማን ናቸው ብለው ጠየቁ። እረኞቹ እነዚህ ያማኑኤል አገር ተራራዎች ናቸው፣ ከከተማውም ይታያሉ። እነዚህም በጎች የእርሱ ናቸው፣ እርሱም ስለ እነሱ ብሎ ሕይወቱን ሰጠ። ዮሐንስ አስር አስራ አንድ እስከ አስራ አምስት። ክርስቲያን ወደ ሰማይቱ አገር ከተማ ሰው የሚያደርሰን መንገድ ይህ ነውን? እስረኞች አሁን የቀናው መንገዴ ነው። ክርስቲያን ከዚህ ወደ ሩቅ ነው ወይስ ቅርብ? እረኞቹ ልባቸውን ላዘጋጁ ቅርብ ነው፣ ላላዘጋጁ ግን እጅግ ሩቅ ነው። ክርስቲያን መንገዱስ ደህና ነውን ወይስ የሚያስፈራ? እረኞች፣ ለተዘጋጀላቸው አደጋ አይለበትም፤ ተላላፎች ግን በእነርሱ በእርሱ ይወድቃሉ። ሆሴ አስራ አራት ዘጠኝ ክርስቲያን በመንገድ ለደከሙና ለተሳናቸው መናንያን ከዚህ እረፍት ይገኛል? እኔ እረኞቹ የእነዚህ ተራራዎች ጌታ እንግዶችን እንዳንረሳ አደራ ብሎናል። ዕብራውያን አስራ ሶስት ሁለት። ስለዚህ የአገሩ ጥቅም የእናንተ ነው። ደግሞም እረኞቹ መንገደኞች መሆናቸውን ባወቁ ጊዜ እንዲህ ብለው ሲጠይቋቸው፣ በህልም ያየው ከወዴት መጣችሁ? ወደዚህ መንገድ እንዴት ስገባችሁ? በምንስ ሀገር እስከዚህ ለመድረስ ቻላችሁ? ወደ እነዚህ ተራራዎች ለመምጣት ጉዞ ከጀመሩት የሚደርሱ ጥቂቶች ብቻ ናቸው። ከዚህ ቀደም ለሌሎች እንደመለሱላቸው ለእነርሱም አደረጉ። እረኞቹም ደስ የሚያሰኝ መልስ በማግኘታቸው ደስ ብሏቸው ፍቅር አይና ዩዋቸው አሏቸውም። ወደሚያምሩ ተራራዎች ስፍራ ገቡ። ከዚህም በኋላ እውቀት፣ የተፈተነ ንቁና ልበቅን የተባሉ እረኞች በእጃቸው ይዟቸው ወደ ድንኳናቸው መሯቸው። ከዚያም ከተገኘው ጋበዟቸው። ቀጥለውም ከዚህ ቢሰናበቱ በጣም ልንታዋወቅ እንችላለን። ብትሰናበቱ በጣም ልንተዋወቅ እንችላለን። ይልቁንም ከነዚህ ከአማሩት ተራራዎች ከሚገኘው በጎ ነገር ሁሉ ራሳችሁን ብታሳርፉ ደስ ባለና ነበር አሏቸው። መናንያንም እሺ ካሉ በኋላ ጊዜው አልፎ ስለነበረ ሁላቸው ተኙ። ከዚህ በኋላ በነጋታው እረኞቹ ማልደው ክርስቲያንንና ባለተስፋን እንዳነቋቸውና ከእነርሱ ጋርም በተራራ እንደዞሩ በህልሜ አየሁ። ሁላቸው በአንድነት ወጥተው አንድ ጊዜም ዞረው በዙሪያው ያለውን ሁሉ በመመልከት እጅግ ደስ አላቸው። የዚያን ጊዜም እረኞቹ እንዲህ ተባባሉ፣ እነዚህን መንገደኞች የሚያስደንቀውን ነገር እናሳያቸውን ይህንንም ለማድረግ በተስማሙ ጊዜ በመጀመሪያ ወደ አንድ ተራራ ጫፍ አወጧቸው። የተራራውም ስም ስህተት ይባላል፤ በወዲያኛውም ወገን ትልቅ ገደል ነበረበት። ወደ ገደሉም እንዲመለከቱ ነገሯቸው። ክርስቲያንና ባለተስፋም አቆልቁለው በተመለከቱ ጊዜ ከተራራው ጫፍ ወድቀው የደቀቁትን ሰዎች አዩ። ክርስቲያንም የምንድን ነው ብሎ ጠየቃቸው። እረኞቹም ስለ እነዚያ ሄሜኔዎስና ፊሊስጦስን በመስማት ስለ ሙታን ትንሣኤ ከእውነት ስለ ሳቱ ሰዎች አልሰማችሁም እኔ ብለው መለሱ። ሁለተኛ ጢማቴዎስ ሁለት አስራ ሰባት አስራ ስምንት እነርሱም አሁን ሰምተናል አሉ። የዚያን ጊዜም እረኞቹ እነዚያ በዚህ ተራራ ግርጌ ወድቀው የምታዩ እረኞቹ እነዚያ በዚያ ተራራ ግርጌ ወድቀው የምታዩቸው እነሱ ናቸው። ሌሎች በዚህ ተራራ ወደ ላይ በጣም እንዳይወጡ ወደ ገደሉም እንዳይገቡ የተግሣጽ ምልክት እንዲሆኑ እስከ ዛሬ ድረስ አልተቀበሩም አሉ። ከዚህም በኋላ መጠንቀቅ ወደተባለ ተባለ ወደ ሌላ ተራራ እንዴት እንደ ወሰዷቸው አየሁ። ወደ ሩቅም ተመልከቱ አሏቸው። በተመለከቱም ጊዜ አያሌ ሰዎችን በመቃብር መካከል ወዲያና ወዴ የሚመላለሱትን የሚያዩ መሰላቸው። እውራንም እንደሆኑ አስተዋሉ። አንዳንድ አንድ ጊዜ በመቃብሩ ይሰናከሉና መውጣት ያቅታቸው ነበር። የዚያን ጊዜም ክርስቲያን የምንድን ነው ብሎ ጠየቀ። እረኞቹም ከእነዚህ ተራራዎች ጥቂት ወደ ታች ወደ አንድ መስክ የሚወስድ በዚህ መንገድ ባስተግራ በኩል አንድ እርከን አላያችሁም? ብለው ጠየቋቸው። እነሱም አዎን፣ አይተናል አሉ። እረኞቹም ከዚህ እርከን በቀጥታ ወደ ጥርጣሬ ግንብ የሚመራ አንድ መንገድ አለ፤ ግንቡም የተስፋ ቆራጭ ነው። እነዚህም በመቃብሮቹ መካከል የምታያቸው ሰዎች እንደናንተ ወደ እርከኒቱ እስኪደርሱ ድረስ ወደ ጽዮን ይሄዱ ነበር። በዚህም ስፍራ ያ የቀናው መንገድ ያልተስተካከለ መንገድ ስለሆነ ወደዚያ መስክ ገቡ። ከዚያም በተስፋ ቆራጭ ተያዙና ወደ ጥርጣሬ ግንብ ውስጥ ተጣሉ። ከዚያም ለጥቂት ጊዜ በግዞት ቆዩ። በኋላም ዓይኖቻቸውን አፍስሶ ወደዚያ መቃብር ወሰዳቸውና በእነዚያ መካከል እስከ ዛሬ ድረስ እንዲመላለሱ ተዋቸው። የመጽሐፍ ቃልም ተፈጸመባቸው። ከማስተዋል መንገድ የሚመወጣ ሰው በሙታን ጉባኤ ይቀመጣል። ምሳሌ 21፥16 የዚያን ጊዜም ክርስቲያንና ባለ ተስፋ እንባቸውን በጉንጫቸው እየጎረፈ ታያዩ። ግን ለእስረኞቹ አንዳች አልነገሯቸው። በኋላም እረኞቹ ሸለቆ ወዳለበት ወደ ሌላ ስፍራ እንደ ወሰዷቸው በሕልም ያየው። በዚሁ ሸለቆ ውስጥ በአንድ ወገኑ አንድ መዝጊያ ነበረበት። ይህንና መዝጊያ ከፍተው መናያንያኑን ወደ ውስጥ ተመልከቱ አሏቸው። እንዲሁም በውስጡ የነበረውን ሁሉ ድቅድቅ ጨለማ ጥስም እንደ መላበት አዩ። ደግሞም የሳት ኃይል እንደ ነገድ ጓድ፣ የሰዎችንም ጩኸት የሚሰቃዩና የሚቀሰፉ እንደ ሳሙና የዴን ሽታም እንደ ሸሸተታቸው መሰላቸው። የዚያን ጊዜም ክርስቲያን ይህ ምንድን ነው? አለ። እረኞቹም ይህ የሲኦል ሹሉክታ መንገድ ነው፣ ግብዞች የሚሄዱበት። ለምሳሌ እንደ ኤሳው በኩርናቸውን የሚሸጡ፣ እንደ ይሁዳ ጌታቸውን የሚሸጡ፣ እንደ እስክንድሮስ ወንጌልን የሚሳደቡ፣ እንደ ሀናንያ ከምስቱ ከሲጴራ ጋር የሚዋሹ እና የሚያታልሉ ባለ ተስፋ እኛውን አሁን መናንያን ሆነን እንደምንታይ እነዚህ ሁሉ ወደ ጽዮን ለማሄድ ያሰቡ አልነበሩም። እኔ እረኞቹ እውነት ነው ደግሞ እስከ ብዙ ጊዜ እውነተኞች መንገዶኞች ይመስሉ ነበር። ባለተስፋ በመጨረሻው በእንዲህ ያለ ክፉ እንደ አወዳደቅ ሳይወድቁ በመንገዳቸው እስከሄድ ደረሱ። እረኞቹ ጥቂቶች እነዚህን ተራራዎች ያለፉ ደግሞም ያልደረሶ ነበሩ። የዚያን ጊዜ መናንያን እርስ በርሳቸው ኃይል እንዲሰጠን ኃይለኛውን እጅግ መለመን ይገባናል ብለው ተነጋገሩ። እረኞቹ አሁን ኃይሉን በሰጣችሁ ጊዜ በትጋት እንድትሄዱበት ይገባችኋል። በዚህ ጊዜ መንገደኞቹ ሄዱ ዘንድ ወደዱ። እረኞቹም አልከለከሏቸውም። እንዲሁም ተራራዎቹን እስኪዘልቁ ድረስ በአንድነት ሄዱ። የዚያን ጊዜ እረኞቹ እርስ በርሳቸው እንደዚህ ተባባሉ። እነዚህ መናንያን በመነጽራችን ሊያዩ ቢችሉ የሰማያዊቱን ከተማ በር እናሳያቸው። መንገደኞቹም ምክሩን ካልተ ከልባቸው ተቀበሉ። እንዲሁም እረኞቹ ጉሌ ወደሚባል ከፍ ወዳለ ተራራ ጫፍ ላይ ወሰዷቸው። መነጽሩንም ያዩበት ዘንድ ሰጧቸው። የዚያን ጊዜም ሊያዩ ሞከሩ። ግን እረኞቹ በፊት ያሳዩቸውን ነገር ከማሰባቸው የተነሳ በመነጽሩ ጸንተው ሊያዩ እስከማይችሉ ድረስ እጆቻቸውን እጆቻቸው ተንቀጠቀጡ። ሆኖም በሩን የመሰለ ነገርና ትንሽ የቦታውን ክብር ያዩ መሰላቸው። ከዚያም በኋላ የሚከተለውን መዝሙር እየዘመሩ መንገዳቸውን ቀጠሉ። ከሌሎች ሰዎች የተሰወረውን ይገልጣሉ። ለሰው በጣም ጠቃሚውን የተሰወረውንና ጥልቅ የሆነውን ለማየት ከፈለገ ምስጢራዊውን ወደ እረኞቹና ወደ ብሩካን። አሁንም ሊያዩ ባሰቡ ጊዜ ከነሱ አንዱ የመንገዱን ሁኔታ ገለጸላቸው። ሁለተኛውም ከከንቱ አወዳሽ እንዲጠነቀቁ መከራቸው። ሦስተኛውም አስመት በተደረገበቱ መሬት እንዳያድሩ አስጠነቀቃቸው። አራተኛው ስለ መንገዳቸው መረቃቸው። ከዚህም በኋላ ከሕልሜ ነቃው።